ትናንት ሌሊት አዳማ ውስጥ በደረሰ ከፍተኛ የጎርፍ አደጋ ሁለት ሰዎች መሞታቸው ተነግረዋል። ሰዎች ከቤት ንብረታቸው መፈናቀላቸውም የገለጸ የአዳማ በስፍራው የነበረ የአዳማ ከተማ ነዋሪ አቶ ወንድሙ ኢፍሳ ለአሜሪካ ድምጽ ራዲዮ ተናግሯል። ጽዮን ግርማ አነጋግረዋለች። አዳማ ላይ እንግዲህ ጎርፍ ተከስቷል። ዝናብ ነበረ ትናንት ማታ ማለት ነው። ሊነጋጋ ሲል ወደ ዘጠኝ ሰዓት አካባቢ ሀይለኛ ዝናብ ዘንቦ ነበረ። ሁላችንም ስነጋ ነው እንግዲህ የደረሰውን ችግር ያየ ነው። ችግሩ የደረሰበት አካባቢ ሕዝብ ስጮው ነበረ። በጣም ደሱልኝ ስሉ ነበረ። ሰማይ የለም ምክንያቱም ከንፋስ ቀላቀለ ዝናብ ነበር እና የተለያዩ ቦታዎች ላይ ነበር አዳማ ችግሩ የተከሰተው በተለይ ቀበሌ ዜሮ ዘጠኝ ቀበሌ ዜሮ ሶስት ዜሮ ሁለት እና ዶሮ እርባታ የሚባል አካባቢ ነበረ ችግሩ የደረሰው እና በጣም ቤቶች ጎርፏል። ይሄ የምትጠራልኝ አካባቢ በከተማው በየትኛው አቅጣጫ ነው? ዜሮ ዘጠኝ የሚባለው ገና ከአዲስ አበባ ወደ አዳማ ሲገባ ያለው ወይ ደግሞ ወንጂ ማዞር አካባቢ የሚባለው ትልቁ በቃ ከከተማው ይዞ የሚወጣው ቦይ አለ። ጎርፍ ትልቅ ጎርፍ አለ። የጎርፍ መንገድ በሱ ተከትሎ ያለው መንገድ ነው። ዱሮም በተደጋጋሚ በጣም የሚመታው እና የሚጎዳው አካባቢ ነው። ሌላው ዶሮ እርባታ የሚባለው በቦሌ በኩል አድርጎ ወይ ደግሞ ገንዳሀራ በላይ ያለው ነው። እዛ የሆነ ረባዳ ቦታ አለ አካባቢ ነው። ዜሮ ሶስት ደግሞ በአርሲ ወይ ደግሞ አሰላ መውጫ በቀኝ እጅ ያለው ኤሪያ አካባቢ ነው እና እሱ ደግሞ ምንድነው ያው ከዜሮ ዘጠኝ የሚመጣው ጎርፍ ነው። እዛም አካባቢ ሂዶ የሚያገኘው እና ጎርፉ አዳማ በተራራ የተከበበች ስለሆነች መውጫም የለውም። ጎርፉ ምን ጉዳት አስከተለ? ብዙ ነገሮች አድርጓል። ቤት ውስጥ ሰብሮ ገብቷል። አጥሮችን አፈርሷል፣ ግንብ ማለት ነው። ንብረት አበላሽቷል። ሰዎች በጣም ንብረታቸው የተጎዳባቸው ቤት ሞልቶ ነበረ። ጠዋትኛውን ስንሄድ ብዙ ቦታ ላይ አደጋ ደረሰ የተባለው አካባቢ ላይ ስንሄድ ቤት ሞልቶ ንብረታቸው ውሃው ላይ ተንሳፎ መውጫ ሁሉ አጦ ነበረ። ጎርፉ በብዛት ማለት ሞልቶ አጥር ውስጥ ሞልቶ ቤት ውስጥ ሞልቶ በጣም ብዙ ችግር አድርሷል። ሌላው ጎዳና ላይ የሚያድሩ ልጆች አሉ። አሁን እስካሁን እንግዲህ የተረጋገጠው ሁለት ልጆች ተወስዷል። ሌሎቹ ገና እንግዲህ ቤተሰብ ስለሌላቸው እነሱ ገና ተጣርቶ እንግዲህ ወይ ሲገኙ ወይ ጠፍቷል ሲባሉ ነው እነሱ የሚታወቁት። እስካሁን የሁለት ሰው ሕይወት ጠፍቷል። አሁን ማምሻውን ከተማ ውስጥ ያለው ሁኔታ ምን ይመስላል? ከጎርፉ በኋላ እንግዲህ የከተማው ባለስልጣናት በብዛት የከተማ አስተዳደሩ ሁሉም በብዛት ሰክተሮቹ ችግሩ ደረሰ የተባለ አካባቢ ላይ ነበሩ እና ህብረተሰቡንም ለመርዳት አንዳንድ ነገር ለማድረግ የጎርፉንም አቅጣጫም ያው አንዳንድ ነገሮችን ለመስራት ዶዘርም ሎደርም እዛው ነበሩ። እነሱም እዛው ነው እንግዲህ እስከ ማታ እዛው ነው የቆዩት የዋሉት፣ እና ምንም መፍትሄ ያለ አይመስልም። ያው ቀን ዝናብ አልነበረም፣ ዛሬ ጠዋት ትንሽ ነበረ፣ አሁን የለም። ማታ ደግሞ ሊዘንብ ይችላል። ከዘነበ ያው ተደጋጋሚ የሚደርስ ነገር ስለሆነ ያው እንደሚደርስ አሁንም ምንም እንትን የለውም።